ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም፣ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። በዛሬው ዝግጅታችን በትናንትናው ዕለት በቢሾፍቱ ከተማ የተፈጠረውን የህይወት መጥፋት አስመልክቶ የሞቱት ሰዎች ቁጥር እየጨመረ መሄዱን የዓይን ምስክሮችና የሆስፒታል ምንጮች ገልጸዋል። እንግዲህ ከአካባቢው አጣርተን እንዳገኘ ነው ወደ ስድስት መቶ ሰባ ስምንት የሚጠጋ ቁጥር ነው እንግዲህ በቢሾፍቱ ከተማ እንግዲህ በሆራ አርሰዲ ሐይቅ የሬቻ ባህል ሲከበር በተቀሰቀሰ መረጋገጥ እንደዚሁም ገደል ውስጥና ውሃ ውስጥ የገቡ ሰዎች ቁጥር አስመልክቶ የሆስፒታል ምንጮች እንደሚሉት ወደ መቶ የሚጠጉ ሰዎች ከመቶ በላይ ሰዎች የዓይን እማኞች ደግሞ እስከ 146 ሲያደርሱት መንግስት፣ 52 ሰዎች መሞታቸውን ገልጸዋል። በአካባቢው የነበሩ ጋዜጠኞችንም ይዘናል። በዚህ ዘገባችን አስቀድማችሁ እንደሰማችሁት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የሟቾቹ ቁጥር ከ600 በላይ መሆኑን መግለጹን ሰምተናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አምቦ፣ ነጆ፣ መንዲ፣ ጊምቢ፣ ሚራቦ፣ ቦለጋ፣ ሰንዳፋ ላይ እናትና ልጅ ሞቶ ቀብሩ ላይ ከቀብሩ መልስ ሰዎች ሰላማዊ ሰልፍ አድርጎ ግጭት ሁሉ ተፈጥሮ እንደነበር ተነግሮናል። ወደ ዜናው እንለፋውን እንደምናመሻችሁ የጋቢና ቪዮኤ አድማጮች፣ በመግቢያው ላይ የሰማችኋቸው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ነበሩ። አቶ ሙላቱ ገመቹ ቆየት ብለው ከዜናው በኋላ በሚኖረው ጊዜ ስለ ሁኔታው ማብራሪያ ይሰጡናል። በቢሾፍቱ ከተማ በሆራ አርሰዲ ሐይቅ የኢሬቻ በዓል ሲከበር በተቀሰቀሰው ግጭት በርካቶች ህይወታቸው ማለፉ እየተነገረ ነው። በከተማዋ የሆስፒታል የሚሰሩ ሐኪም ሲገልጹ በመቶዎች የሚቆጠሩ ሰዎች ህይወታቸው ማለፉን ተናግረዋል። የአይን ማኞች እስከ አንድ መቶ አስራ ስድስት ሰው አይተናል ሲሉ፣ መንግስት ሀምሳ ሁለት ሰው መሞቱን ገልጿል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አሁን ለአሜሪካ ድምጽ በሰጠው መግለጫ ቆጠርኩ ያለው ቁጥር ስድስት መቶ መድረሱን ተናግሯል። የኦሮሞ የምስጋና በዓል ኢሬቻ ላይ የተከሰተው ሞት ዙሪያ በዓለም ሁኔታዎች ሰውን እያሳዘነ እንደሚገኝ ይታወቃል። የኢትዮጵያ መንግስት የሶስት ቀናት ሀዘን አውጆ ባንዲራ ዝቅ ብሎ እንዲውለበለብ አድርጓል። መንግስት ባወጣው መግለጫ ለበዓሉ መስተጓጎልና ና ለህይወት መጥፋት ሁከት ፈጣሪ ኃይሎች ያላቸው ነው ወንጅሏል። በሌላ በኩል ደግሞ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የሟቾች ቁጥር በከፍተኛ ደረጃ እያሻቀበ መሆኑን ገልጾ መንግስት ሶስት የሀዘን ቀናት ብቻ ማወጁ በቂ አይደለም ብሏል። ህዝቡን በይፋ ይቅርታ መጠየቅና ለሟች ቤተሰቦች ካሳ መክፈል እንደሚገባም አሳስቧል። በሌላ በኩል የተከሰተውን ጉዳት ተከትሎ በሌሎች የተለያዩ የኦሮሚያ ክልል ከተሞች ተቃውሞ መቀስቀሱ እየተነገረ ነው። አድማጮች የዚህን ዜና ዝርዝር ከዜናው ቀጥሎ እናቀርባለን። ወደ ዓለም አቀፍ ዜና ስንሻገር በዓለም ላይ ያለውን እጅግ የከበደ ድህነት ለመቀነስ ቁልፉ እኩልነት መዛባትን ለማስከተል ይበልጡን የጠነከረ ጥረት ማድረግ ነው ሲል የአለም ባንክ አሳሰበ። በአለም ባንክ አህዞች መሰረት እንደ አውሮፓውያን አቆጣጠር በ2013 ዓ ም ማለትም ከሶስት ዓመታት በፊት 767 ሚሊዮን ሰዎች በቀን አንድ ዶላር ከዘጠና ሳንቲም ገቢ መኖሩን ገልጿል። ይህ አህዝ ከዚያ ቀደመው አመት በመቶ ሚሊዮን ያንሳል። አህዙ በአመቱ ከዓለም ህዝብ አስር ነጥብ አምስት ከመቶ በከበደ ድህነት ውስጥ መኖሩን የሚያመላከት ሲሆን ከዚህ በቀደመው አመት በዚህ ሁኔታ ከኖረው 12.4 ከመቶ የዓለም ህዝብ ያነሰ ነው። በመጨረሻም የኮሎምቢያ ድምጽ ሰጪዎች ለሃምሳ ሁለት ዓመታት የዘለቀው ጦርነት ያከትማል የተባለውንና የመንግስቱንና የግራ ጽንፈኛውን ቡድን የፋርስን የሰላም ስምምነት ባልተጠበቀ መልኩ ውድቅ በማድረጋቸው ሀገሪቱ ፖለቲካ መሪዎች ወደፊት መራመድ የሚቻልበትን መንገድ በማውጠንጠን ላይ ናቸው። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና በቢሾፍቱ የእሬቻ በዓል አከባበር ላይ የሞቱት ቁጥር በከፍተኛ ደረጃ እያሻቀበ መሆኑን የኦሮሞ ፌዴራሊስት ኮንግረስ አስታወቀ። መንግስት የሶስት ቀናት ሀዘን አውጇል። የሀዘን ቀናት ማወጅ በቂ አይደለም ያሉት ተቃዋሚዎች ግን ሕዝቡን ይቅርታ መጠየቅና ለሟች ቤተሰቦች ካሳ መክፈል እንደሚገባም አሳስበዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ድርሶናል። ኢትዮጵያ ሀዘን ላይ ነች። በቢሾፍቱ የሬቻ በዓል አከባበር ከሞቱት ሰዎች የአንዳንዶቹ ማንነትም በማኅበራዊ መገናኛ ብዙሃን ይፋ መደረግ ጀምሯል። የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳም ከዛሬ ጠዋት 12 ሰዓት ጀምሮ ተግባራዊ መደረግ የጀመረ ብሔራዊ የሐዘን ቀን አውጀዋል። በሁሉም የመንግስት ተቋማት፣ በኢትዮጵያ ኤምባሲዎችና ቆንስላዎች፣ በትምህርት ቤቶችና መርከቦች የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ መውለብለብ ጀምሯል። በአገሪቱ ዋና ከተማ አዲስ አበባም ይህ የሐዘን ድባብ በግልጽ እየታየ ነው። ለወትሮ ሞቅ ያሉ ዘፈኖችን ከሚያጫውቱ መዝናኛዎች አንዳንዶቹም በመሳሪያ ብቻ የተቀነባበሩ ሙዚቃዎች ሲያጫወቱ ታይተዋል። የሞቱት ሰዎች ቁጥር እየጨመረ መሆኑም ሀዘኑን የከበደ አድርጎታል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ እንደሚሉት የሟቾቹ ቁጥር ያሻቀበው በከፍተኛ ደረጃ ነው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ እንደሚሉት የሟቾቹ ቁጥር ያሻቀበው በከፍተኛ ደረጃ ነው። እንግዲህ ከአካባቢው አጣርተን እንዳገኘ ነው ወደ ስድስት መቶ ሰባ ስምንት የሚጠጋ ቁጥጥር ነው። እንግዲህ ገናም እየጨመረ ነው ነው የሚሉን በየቦታው ነው እየተለቃቀመ ያለውና እንትን እየተደረገው በጣም አስቸጋሪ ሁናቴ ነው ያለው። እስቲ አብራሩልኝ። ስድስት መቶ ሰባ ስምንት እንዴት ነው ያጣራችሁት? ከሆስፒታል ምንጮች ነው? በምን መንገድ ነው ያጣራችሁት? እዛ ያሉት የእኛ አባሎቻችን ጉዳዩን ተከታትሎ በየቦታው ካለው ሰርቲፋይድ የሆኑትን ብቻ እንዲያጣሩልን ነው አሁን ቁጥሩን በዚሁ አይነት ወደ ስድስት መቶ ሰባ ስምንት አድርሶታል። ይህ ቁጥር ከሶሻል ሚዲያ ላይም አግኝተን ነበር። ከሶሻል ሚዲያ ላይ ስድስት መቶ ሰባ ስምንት እንደ እንደ ሞቱ አራት መቶ ሀያ ሶስት ሰዎች ደግሞ ሞትና በመኖርና በመሞት መካከል ሰርቫይቨር ሬቱ በጣም አነስተኛ የሆነ ጉናቴ ላይ እንዳሉ እና ስምንት መቶ ሰባ እንደቆሰሉ ነው ሚዲያ ላይ ያገኘን። ይሄ ምን ያህል እውነት ነው የሚለውን ነው እንትን እያልን ያለ ነው። ግን አሁን ስድስት መቶ ሰባ ስምንቱን በትክክል አግኝተናል። ለምሉ እንዴት ነው? ይሄም አሁን ከሆስፒታል ምንጮች ጭምር የተረጋገጠ ነው። አሁን የሚነግሩ ቁጥር፣ አዎ ትላንት ሰላሳም ነበረ፣ አርባ ስድስት ነ የተለያዩ ቁጥሮች ናቸው ሲነገረን የነበረው አሁን ቀስ በቀስ እየደረሰ ነው። ይህ ሰዎች እኮ ዛሬም እየወጡ ነው እኮ አስከሬን እስካሁን ድረስ አስራ አምስት የሚሆኑ ደግሞ ከባህርም እዛው አካባቢ ከውሃ እንዳልወጡ ነው እየተነገረን ያለው እና ተቆፍሮ በክሬን እኮ ነው እየወጣ ያለው ከጉድጓድ ውስጥ ወደ ሀያ አምስት ሜትር ጥልቀት ያለው ጉድጓድ ውስጥ ብዙ ሰው ነው አስከሬን እናያለን ነው የሚሉት። የኦሮሞ ፌዴራሊስት ኮንግረስ አባል የሆኑት አቶ ለገሰ ታደሰ አሳዛኙ ሁኔታ የተፈጸመባት የቢሾፍቱ ከተማ ነዋሪ ናቸው። እርሳቸው በግላቸው እንኳን የአንድ መቶ አርባ ስድስት ሰዎችን አስከሬን መቁጠራቸውን ይናገራሉ። በራሴ በአይኔ ያየኋቸውን ብቻ በመቁጠር ነው አዝኝ እንትን እያልኩ ያለሁት ለእናንተ ኢንፎርሜሽን እየሰጠው ያለ ቢሾፍ ጨለለቃ ጤና ጣቢያ ሶስት ሬሳ ሲለ መውጣቱ በዛ ቦታ የነበሩ ባለሙያዎችም ሆኑ ሄዶ ያዩ ሬሳ ያነሱ ሰዎች ነግሮኛል። አልዋሹም፣ ትክክል ነው። ሌሎች የግል ክሊኒኮች ውስጥም ሬሳ ወጥተዋል። እንዲያው አንድ ሰው ደግሞ እዛው ሚስቱ ስትሞትበት ሬሳውም ቀጥታ ጭኖ በራሱ መኪና ጭኖ ይሄድ ያለ እነዚህን ሰዎች አልቆጠር ናቸውም። እንደገና ወደ ሱሉልታ ሚስቱ ስትሞትበት እሱም ውሃ ውስጥ ገብቶ ነበር ትንሽ ነፍሱ ሲታገግም የራሱን ምስት በአንድ ፒካፕ ገንዘብ አዋጣንለት ወደ የተወሰነ ገንዘብ ተሰጥቶት በፒካፕ ጭኖ ወደ ሱሩታ የሄደ ልጅ አለ። እነዚህ እነዚህ በዛ ግቢ ውስጥ ያልተቆጠሩ ናቸው። እኔ በግቢ ውስጥ በሆስፒታል ግቢ ውስጥ ያሉት ሬሳ ብቻ ነው እየነገርኳቸው ያሉ። አሁን በዛሬ እለት ብትሄዱ አንድ ሬሳ ብቻ ነው የተገኘው። እስከ ስምንት ሰዓት ድረስ አውጥተዋል። የት እንደወሰዱ አናውቅም። ለቤተሰብ አደረሱ ወይም ለመደበቅ እንደመም እየሞከሩ እንዳለው አሁን ደበቁ አላቅም። ጠቅላይ ሚኒስትር ኃይለማርያም ደሳለኝም ህይወታቸውን ላጡ ዜጎች የተሰማቸውን ሀዘን በመንግስታቸው ስም ገልጸዋል። ለቤተሰቦቻቸው መጽናናትን ተመኝተዋል። ንጹሐን ዜጎች ህይወታቸውን ያጡት እኩይ ተግባር ያነገቡ አካላት በፈጠሩት ግርግር መሆኑንም ጠቅሰዋል። በዚህ አገላለጽ የማይስማሙት ተቃዋሚዎች ለጠፋው የሰው ህይወት ተጠያቂው መንግስት ነው ብለዋል። የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላውን ይህንኑን ያንጸባረቁት ቅድም በነገርኩ ነጥቦች ዙሪያ ላይ አንደኛ በእምነት ቦታ ላይ ታጣቂዎች ጥይት መተኮሳቸው፣ ሁለተኛ አስለቃሽ ጭስ መጠቀማቸው፣ ሶስተኛ ህዝቡ ተቃውሞውን ቢያቀርብ በትዕግስትና በሆደ ሰፊነትና በብልሃት ህዝቡን አለማዳመጣቸው፣ አራተኛ የማረጋጋት ስራ አለመስራታቸው፣ አምስተኛ የመንግስት ባለስልጣናት እምነት ቦታ ላይ መድረክ ለመያዝ መሯሯጣቸው እኒህና መሰል አጠቃላይ ድርጊቶችን ከዚህም አልፎ ተርፎ ደግሞ ራሱ በዛ የእምነት ቦታ በተቀመጠ ህዝብ ላይ ሄሊኮፕተር ራሱ በአየር ላይም ቢሆን እንዲዞር ማደረጉ አግባብ አለመሆኑን መንግስት በትክክል ህዝቡን በይፋ ይቅርታ መጠየቅ አለበት የሚል አቋም ነው ያለን። መንግስት ኃላፊነቱን መውሰድ እንዳለበት በተመሳሳይ የገለጹት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የተጎጂ ቤተሰቦችን ሊክስ እንደሚገባም ተናግረዋል። ይህን ጉዳት የፈጠረው መጀመሪያም ይህንን ያደረገው መንግስት ስለሆነ ለእነዚህ ለሟቾች ካሳ ይፈለጋል። አሁን ህዝብ ሄደዋል፣ ሰላም ነው ብሎ መንግስት እጠብቃለሁ ብሎ ጠመንጃ ወድሮ በዛ ላይ ተኩስ ፈጥሮ በዚህ ሰበብ ጉዳት የደረሰባቸው ዜጎች ካሳ ሊከፈላቸው ይገባል፣ ለቤተሰብ። መንግስት ግን አደጋው የደረሰውና የሰው ሕይወት የጠፋው በሁከት ፈጣሪ ኃይሎች ነው ብሏል። የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ትናንት ባወጣው መግለጫ አስቀድመው የተዘጋጁ ኃይሎች ሁከትና ግርግር ማስነሳታቸውን ጠቅሷል። የሰው ሕይወት የጠፋውም እነዚህ ወገኖች ባስነሱት ሁከትና ግርግር ምክንያት በተፈጠረው መረጋገጥ እንደሆነ ነው ያመለከተው። እናም ኢትዮጵያ በተለያዩ ወገኖች እሰጥ አገባ ውስጥ ሆና ሟቾቹን እያሰበች ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። በቢሾፍቱ ከተማ የረቻ በዓል አከባበር ላይ በተከሰተ መረጋገጥ ገደል ውስጥና ውሃ ውስጥ ገብተው የሞቱትን ሰዎች ቁጥር አስመልክቶ በርካታ መረጃዎች እየመጡ ነው። እኛ የምናውቀውን እንግለጽላችሁ። የከተማዋ ሆስፒታል የሚሰሩ ሐኪም ከመቶ በላይ እንደሆነ ገልጸዋል። አንዳንድ የአይንማኞች የአሜሪካ ድምፅ ሬዲዮ ያነጋገራቸው እስከ 146 አድርሰውታል። መንግስት ደግሞ 52 ሰዎች መሞታቸውን ገልጿል። አስቀድማችሁ በሰማችሁት ዘገባ ደግሞ የኦሮሞ ፌዴራሊስት ኮንግረስ ወደ 678 ሰዎች መሞታቸውን ገልጿል። የምናውቀው ይሄንን ነው። ሌላው ዘገባችን እዛው አዲስ አበባ የሚያቆየን ይሆናል መስታወት ወደሚቀጥለው ዘገባ ስንሄድ የትላንቱን እሬቻ በዓል መደናቀፍ በመደናቀፍ የተከሰተውን ጉዳት ተከትሎ በተለያዩ የኦሮሚያ ክልል ከተሞች ተቃውሞ መቀስቀሱን የአንድ ተቃዋሚ ፓርቲ ተናግረዋል። በሌላ በኩል ደግሞ አንድ የመንግስት ባለስልጣን ይህንን ሲያስተባብሉ ድርጊቱ የጸረ ሰላም ኃይሎች እንደሆነ ገልጸዋል። መለስካቸው አማሃ ዝርዝሩን ይዟል። ለብዙ ዓመታት እንደተለመደው በቢሾፍቱ ከተማ ትናንት ሊከበር የነበረው የእሬቻ በዓል ያበቃው ማንም በጠበቀው መንገድ አልነበረም። ባህሉ የተፈጸመው በመንግስት ላይ በተሰነዘረ ተቃውሞ በውከትና ያንን ተከትሎ በአያሌ ሰዎች ሕይወት ማለፍ እንዲሁም በብዙ ሰዎች ላይ በደረሰ የአካል ጉዳት እንደነበረ ከሀገር ውስጥ እስከ ዓለም አቀፍ ታላላቅ የመገናኛ ብዙሃን ተቋማት እስከዛሬም እየተነገረ ነው። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ለቪኦኤ እንደገለጹት ትናንት የደረሰው ከፍተኛ ጉዳት ሌላ መዘዝ እያመጣ እንደሆነ ያስረዳሉ። በአጭሩ በመሀል ኦሮሚያና በምዕራብ ኦሮሚያ የተለያዩ ከተሞች መንግስትን የሚቃወሙ አያሌ ሰልፎች ዛሬ ተካሂደዋል። ጣምቦ፣ ነጆ፣ መንዲ፣ ጊምቢ፣ ምዕራብ ወለጋ፣ ሰንዳፋ ላይ እናትና ልጅ ሞቶ ቀብሩ ላይ ከቀብሩ መልስ ሰዎች ሰላማዊ ሰልፍ አድርጎ ግጭት ሁሉ ተፈጥሮ እንደነበር ተነግሮናል። አዳበርጋ፣ ሜታ ሮቢ፣ ሻሽማኔ፣ ዝዋይ፣ ባቱ ማለት ነው፣ ቡሌ ሆራ፣ ደምቢ ዶሎ፣ ጀሉ፣ አርሲ ነገሌ፣ አዳባ፣ ዶዶላ፣ ገደብ፣ አሳሳ እዚህ ቦታ ደግሞ ሕዝብ ተቃውሞን አቶ ሙላቱ ጨምረው እንደገለጹት ከአዲስ አበባ ሰሜን ምስራቅ አቅጣጫ በአርባ ኪሎ ሜትር አካባቢ በምትገኘው በሰንዳፋ ከተማ የቅብራቸው ስነ ስርዓት ዛሬ የተፈጸመው እናትና ልጅ ትናንት የኢሬቻን በዓል ለመካፈል ወደ ቢሾፍቱ ወርደው የነበሩ ናቸው። የኦሮሚያ ክልል ፖሊስ ኮሚሽን ምክትል ኮሚሽነር አቶ ሶሪ ዲንቃ ዛሬ ከእኩለ ቀን በኋላ በነበረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰባት ሰዓት የዜና እወጃ ላይ እንደገለጹት በኦሮሚያ የተለያዩ ዞኖች ዛሬም ትንኮሳዎች አሉ ብለዋል። የትንኮሳውንም አይነት ሲዘረዝሩ የቀበሌ አስተዳደር ጽህፈት ቤቶችን ማቃጠልና የመሳሰሉ ጸረ ሰላም እርምጃዎች እየተወሰዱ ናቸው ሲሉ አብራርተዋል። የኦፌኮ ምክትል ሊቀመንበር አቶ ሙራቱ ገመቹ እነዚህን ዛሬ በኦሮሚያ የተለያዩ ክፍሎች የተፈጸሙ ድርጊቶችን የሚገልጹት በዚህ መልኩ ነው። በአጠቃላይ እንደሰማን ከሆነ የህዝብ እስር ቤቱን የሚገልጸው መንገድ በመዝጋት ስራ በማቆም አንዳንድ ነገሮችን በማድረግ ነው። በዚህ በማቆማቸው የደረሰ ጉዳት እስካሁን የተገለጸልን ነገር የለም። አምቦ ላይ የተወሰኑ መኪናዎች ተሽከርካሪዎች እንደተቃጠሉ ሞተር ሳይክሎች እንደተቃጠሉ ተነግሮናል። እነዚህ መኪናዎች ወይም ሞተር ሳይክሎች ሀብትነታቸው የማን ነው እንግዲህ አለየንም፣ የግለሰብ ይሁኑ የመንግስት። ይሄ መቃጠላቸውን ነው ኢንፎርሜሽን የደረሰን ገና። የደረሰውን ጉዳይ በመከታተል ላይ ነን። በኦሮሚያ ክልል ባለፈው አመት መጀመሪያ ውራት ላይ የተቀሰቀሰው ተቃውሞ በርከት ላለው አመታት በቢሾፍቱ ሲከበር የቆየውን የሬቻ በዓልም ትናንት አደፍርሶታል። ለበዓሉ መደፍረስና በህይወት ላይ እንዲሁም በአካል ላይ የደረሰው ጉዳት መንግስት ተጠያቂዎች ነውጠኞች ናቸው ሲል ተቃዋሚ ኃይሎች ደግሞ መንግስትን ይከሳሉ። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ቢሾፍቱ ከተማ የኢሬቻ በዓል ሲከበር በተቀሰቀሰ መረጋገጥ ገደልና ውሃ ውስጥ ገብተው የሞቱ ሰዎች ቁጥር ከመቶ በላይ እንደሆነ በከተማዋ ሆስፒታል የሚሰሩ ሐኪም ሲገልጹ የአይን እማኞች እስከ 160 ሲያደርሱት መንግስት 52 ሰዎች መሞታቸውን ገልጿል። የኦሮሞ የምስጋና በዓል ኢሬቻ ላይ የተከሰተውን ሞት በዓለም ዙሪያ በርካቶችን ያሳዘነው ይሆኗል። የኢትዮጵያ መንግስት የሶስት ቀናት ሐዘን አውጆ ባንዲራ ዝቅ ብሎ እንዲውለበለብ አድርጓል። እዚህ ላይ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቴሌቪዥን ቀርበው ለኢትዮጵያ ሕዝብ ያደረጉት ንግግር አለ። እስኪ ከጠቅላይ ሚኒስትሩ እንስማ። ነውጠኛ ኃይሎች አስቀድሞ ስፍራ ይዘው በመቆየታቸውና ይህን በዓል ለማወክ አቅደው በመንቀሳቀስ በዓሉ የሁከትና የብጥብጥ እንዲሆን ለማድረግ ከፍተኛ ጥረት አድርገዋል። በዚህ ሂደት ውስጥ በተፈጠረው ግርግር በበዓሉ ስፍራ ከተገኙት ታዳሚዎች መካከል እርስ በርስ በመረጋገጥና ከዛም አልፎ አካባቢው ገደላማ እንደመሆኑ መጠን በዚሁ ምክንያት ዜጎቻችን በዚህ ገደል ውስጥ ገብተው እስካሁን ባለኝ መረጃ መሰረት ወደ 52 የሚጠጉ ዜጎቻችን ሕይወታቸው አልፏል። ይሄን ቁጥር የሚመጥኑ ሌሎች ዜጎቻችንም ቆስለዋል። ይህ ሂደት እጅግ አሳዛኝ እና አስከፊ ሂደት ነው። ከዚህ ተነስቶ የኢፌዴሪ መንግስትና እኔም ራሴ በዚህ ግርግር ወቅት ህይወታቸው ላለፉ ዜጎቻችን ጥልቅ ሐዘን የተሰማኝ መሆኑን እየገለጽኩ ለወዳጅ ቤተሰቦቻቸው እና ዘመዶቻቸው እንዲሁም ለመላው የኢትዮጵያ ሕዝብ መጽናናትን እመኛለሁ። ይህ ክስተት በጭራሽ ሊከናወን የማይገባው ወይም ሊከሰት የማይገባው ክስተት ነው። በዓሉ የፍቅር የመቻቻል፣ የአብሮነት እንደዚሁም ደግሞ ፈጣሪን የማመስገን በዓል ሆኖ ሲያበቃ ከኦሮሞ ህዝብ ባህል ባፈነገጠ መንገድ እና የኦሮሞን ህዝብ ክብር በሚያጎድል መንገድ እነዚህ የነውጥ ኃይሎች ይሄንን ወደ ሁከትና ብጥብጥ ለመለወጥ መስራታቸው እጅግ የሚያሳዝን ነው። ስለዚህም መላው የኦሮሞ ህዝብም ሆነ መላው የሀገራችን ህዝቦች እንዲህ አይነት እኩይ ተግባርን ከመንግስት ጎን በመቆም በጽናት እንዲያወግዙት፣ በምሬትም እንዲቃወሙት በዚህ አጋጣሚ ጥሬን ለማቅረብ እፈልጋለሁ። መንግስትም እንደዚህ አይነት እኩይ ተግባር የሚያከናውኑትን ወደ ህግ አቅርቦ የሚያስጠይቃቸው ነው። ከላይ የሰማችሁት የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በቢሾፍቱ የደረሰውን የሰዎች ሞት አስመልክቶ የሰጡትን መግለጫ ነው። ለህዝቡ እናንተስ ምን ታስባላችሁ? ከላይ የተቃዋሚዎችንም የአይን ምስክሮችንም ስናሰማችሁ ቆይተናል። የእናንተን አስተያየት ፌስቡክ ላይ አት ቪያ መሐሪክ አድርሱን። ቆየት ብለን እናቀርባለን። አሁን በዛ በስፍራው ከነበሩ ጋዜጠኞች መካከል ጽዮን ግርማ ዮሐንስ አምበርብርን የሪፖርተር ጋዜጣ ዘጋቢ አነጋግራለች። በቦታው የተገኘው ትኝ በከዋዜማው ምሽት አንስቶ ነው። ወደ አስራ አንድ ሰዓት አካባቢ የገባሁት ቅዳሜ ዕለት፣ ከዛን ሰዓት ጀምሮ እንደገናም በእለቱም የነበረውን ሁኔታ ተመልክቻለሁ። ምን ያህል ጋዜጠኞች ትሆናላችሁ በቦታው የተገኛችሁት? በማን ግብዣስ ነው እዛ የተገኛችሁት? በኦሮሚያ ኮሚኒኬሽን ኦፊስ ነው ግብዣ የተደረገልን። በርካታ ጋዜጠኞች አልነበሩ፣ በትክክል ቁጥሩን ባላረጋገጥም። በቦታው ስትደርሱ ጠዋት፣ ወደ በአሉ ወደሚከበርበት ቦታ ስትሄዱ ምን ተመለከታችሁ? ምን አያችሁ? የሰው እንቅስቃሴ ምን ይመስል ነበር? የከተማው ሁኔታስ ምን ይመስል ነበር? ለሊት አስራ አንድ ሰዓት ጀምሮ ነበር ወደዛ አካባቢ ጉዞ የተጀመረው። እኛም ወደዛ ማቅናት የጀመርነው ካረፍንባቸው ሆቴሎች ሁላችንም ወጥተን በአንድነት ስንጓዝ የተመለከትነው ነገር ሙሉ ለሙሉ መንገዱ በዓሉ ላይ ለመታደም የሚፈልጉ የኦሮሞ ህብረተሰብ አባላት ግሩፕ የሆኑ ኦሮሞን የሚያወድሱ መዝሙሮችን ወይም ሙዚቃዎችን እየተጫወቱ በአንድነት ወደ ኢሬቻ በዓል ቦታው የሚከበርበት የሆረ ሐይቅ አካባቢ ሲጓዙን እየተመለከት ነው። ሙሉ መንገዱ ክብረ በዓሉ ታዳሚዎች የተሞላ ነበር። ስንሄድ አይነ ደንገዝገዝ ቢያደርግም ቢያደረግም ሙሉ እንቅስቃሴ ጤናማ የነበረ ክብረ በዓል ነበረ። በቦታው ከደረሳችሁ በኋላስ ምን ተመለከታችሁ? ልክ ስንደርስ ወደ ሐይቁ መግቢያ ዳርቻ ላይ ሁሌ ከዚህ በኋላ በቋሚነት የሚከበርበት ቦታ እንዲሆን ተደርጎ የተሰራ ሴጅ አለ። ፊት ለፊቱም ብዙ ሰዎችን ማስተናገድ የሚችል ነው። በሱ በኩል ቀጭን መንገድ አለች። መጀመሪያ የተካሄደው ወደ ባህሩ ጋር የሚደረገውን ክብረ በዓል ለማየት ነበር። እዛ ቦታ ላይ ስንሄድ የኦሮሞ ህዝብ የትራዲሽናል ሊደሮች ወይም ደግሞ አባገዳዎች የምንላቸው ወንዙን እየባረኩና በቄጤማ እንትን እያሉ የመርጨት ስነ ስርዓት እየተካሄደ ቢሆንም በአብዛኛው ህዝቡ ግን የተከተላቸው አልነበረም። በወቅቱ ሁሉም ማለት ይቻላል ወጣቶች በመንግስትና በሁዲድ ወይም ደግሞ ክልሉን በሚያስተዳድረው ፓርቲ ላይ ተቃውሟቸውን ሳያቀርቡ ነበረ። ሁዲድ በቃን ወያኔ በቃን የሚሉ መፈክሮችን ሲያሰሙ ነበር የተመለከትነው። እዛ ቦታ የተካሄደው ስነ ስርዓት ገባዶ የሊደሮቹ ወደ ተዘጋጀው ስቴጅ ሲመለሱ፣ እዛ አካባቢ የነበረውን ሁኔታ ታድሞ የነበረ ሰው አብሮ የተመለሰ አለ። ከዛ በኋላ ደግሞ የሚመጣ በግሩፕ ሆኖ እየዘመረ የሚመጣ በዓሉ ታዳሚ እሴጁ ጋር የነበረውን ስነስርዓት ሳይሆን በመጀመሪያ የሚያደርሰው ወደ ባህሩ እየሄደ ትራዲሽናል የሆነውን ስነስርዓት አካል ሆኖ በግሩፕ ሆኖ እየተመለሰ እዛ ቦታ ላይ ታደመ ማለት ነው። ተቃውሞ በምን መልክ ነበረ እይቀርብ የነበረው ከተሳታፊው በኩል ተቃውሞውን የሚያሰሙት በምን አይነት መልኩ ነበረ? ተቃውሟቸውንስ የሚያሰሙት ምን ያህል የሚሆኑት ተሳታፊዎች ነበሩ? ኦልሞስት ሁሉም ታዳሚዎች በሙሉ ምንም ያለ ልዩነት በአንድ ተቃውሟቸውን ሲያሰሙ ነበር። ሁሉም በኦሮምኛ አልፎ አልፎ በእንግሊዝኛ አልፎ አልፎ አንዳንዴ በአማርኛ ይጠቀማሉ። በጣም ፒስፉል በሆነ መልኩ ሰላማዊ በሆነ መንገድ ባሉበት ቦታ ሆነው ምንም ያለማቋረጥ ያለ መድከም አስራ ሁለት ሰዓት ተኩል በኋላ ከአራት ሰዓት ተኩል ወይም አምስት ሰዓት አካባቢ ድረስ ያለ ምንም መብረድ ተቃውሟቸው ምንም ሳይቀዘቅዝ ተቃውሟቸውን ሲያሰሙ ነበር የነበረው። በዛው ልክ ደግሞ በአካባቢ ላይ የነበሩት የጸጥታ አስከባሪዎች ሙሉ ለሙሉ የኦሮሚያ ክልል ፈጥኖ ድራሽ ወይም ደግሞ ልዩ ሀይል የሚባለው ይመስለኛል እነሱ ናቸው ሙሉ ሙሉ እነሱም ትጥቅ ምናም ማለተኛ የሚሆን ሌሎች ትጥቆችን አላያዙም። ምናልባት በተለያዩ ቪዲዮዎች ላይ የምተመልክታቸኋቸው እንደሆነ የተገደበው ቦታ ላይ ቆመው በኦሮሚያ እያወሯቸው በአንዳንድ እንቅስቃሴ ሲያደርጉ ለማለፍ ሲሞክሩ በኦሮሚያ እየተነጋገሩ እሺ ብለው እየተመለሱ ከመስመሩም ለማለፍ ሳይሞክሩ ከሄድ የነበረው ተቃውሞ እውነት ለመናገር በአካባቢው ከነበረው ህዝብ ከነበረው የጸጥታ ኃይል ጋር ሲነጻጸር የአካባቢው ህዝብ ወይም ደግሞ በአሉ ላይ ታድሞ የነበረው ህዝብ በጣም ቁጥሩ እጅግ ከፍተኛ ከመሆኑ አንጻር ወደ ቫዮለንስ ምናምን ቢገባ እንኳን መቆጣጠር የሚያስችል ሁኔታ አልነበረም። የፖሊስ ኃይል የነበረው የፖሊሲ ኃይል ወይም ደግሞ በሰላም እንደዚህ አይነት አድማዎችን አንድን ለማድረግ የሚያስችል የነበረ አልነበረም፣ በብዛት ደረጃ ማለት ነው። ነገር ግን የቋንቋው ተናጋሪዎች እና የክልሉ ፖሊሲዎች በመሆናቸው እነሱም የእኛ ናቸው እያሉ ይዘምራሉ። የልዩ ኃይሉን እነሱም አንዳንድ ለማለፍ መስመሩን ለማለፍ የሚሞክሩ ሰዎችም ያለምንም ኃይል በኦሮምኛ እያናገሩ እሺ ቁጭ በሉም እያሉ ቁጭ እያስደረጓቸው በሰላማዊ ሁኔታ ነበር ሲከናወን የነበረው። ታዲያ ግጭቱ እንዴት ተነሳ? ከመነሳቱም በፊት የእምነት አባቶቹ ወይም ፕሮግራሙን ለመቀጠል አልቻሉም። እነሱም እንዲወርዱላቸው ስጠይቆ ነበረ። በአጠቃላይ በድምፅ እንዲወርዱላቸው እንደማይወክላቸው እየገለጹ ነበር የነበረው። ስለዚህ ፕሮግራሙ ማካሄድ አልተቻለም። በኋላ ላይ የመጣው ግጭት እንዴት ነው የተከሰተው? አስለቃሽ ጭስ ተተኩሷል ተብሏልና፣ እሱ ምኑ ጋን የተጀመረው? ከዚህ በኋላ የአባገዳዎቹ ስነ ስርዓቱን ማስቀጠል ስላልቻሉ አካባቢውም ጥለው እነሱም ለመንቀሳቀስ ለመሄድ ወሰኑ። ያ እንቅስቃሴ ሲጀመር የተወሰኑ በርከት ያሉ ወጣቶች ስቴጁ ላይ ወጡ። ከስቴጁ ለማውረድ ተሞክረ። ከዛ በኋላ እንደገና ብዛት ያለው የትራዲሽናል ልብሶቻቸውን እና ዱላ የትራዲሽናል የሚመረኮዝበት ዱላ የያዙ ወጣቶች ጌጤማ የያዙ ወጣቶች ድጋሚ በርከት ብለው እንትኑን ተቆጣጠሩት። እንደገና መድረኩን መቆጣጠር ስልሽ መድረኩን የመጠቀም ማለት ነው፣ ስቴጅ ላይ የመውጣት እንቅስቃሴ ነው እ ስቲል አሁንም ሰላማዊ ነበር። ተቃውሞቸውን እያሰሙ በእርጋታ በሩጫም አይደለም በእርጋታ ወደ ስቴጅ ወጡ። በዚህ ሰዓት ላይ የእምነት አባቶቹም ወርደዋል። የእምነት አባቶቹ የተሳሳትኩኝ ነው፣ እንደዛ ምለው የአባ ገዳዎችን ሪፈር ለማድረግ ፈልጌ ነው ነገር ግን ፖሊሶቹ እንዲወርዱ ጠይቋቸዋል ከዛ በኋላ ፕሮቴስቱ ፖሊሶቹን እንደዚህ በሚጠይቁበት ሰዓት የተወሰኑት ይወርዳሉ የተወሰኑት ለምን ይባላል እንጂ ስቲል አሁንም ሰላማዊ አይነት ነገር ነው የተመለከልኩት እኔ ማየት በሚችልበት ደረጃ የተመለከልኩት ያንን ነው አስተያየቶቻችሁ አት ቪኦኤ አማህሪክ ላይ እየደረሱን ነው። በነገራችሁ ላይ ጽዮን ከዮሐንስ አንበርብር ጋር ያደረገችውን ሙሉ ቃለ ምልልስ በድረገጻችን አማህሪክ አት ቪኦኤ ኒውስ ዶት ኮም ላይ ታገኛላችሁ። ከምሽቱ ሶስት ሰዓትም ላይ የምናቀርበው ይሆናል። በሰፊው አስተያየቶች እየደረሱን ነው። መስታወት ካሳሁን ከበደ፣ እንዲያውም በግጥም ነው። ዳኛውም ዝንጀሮ፣ ፍርድ ቤቱም ገደል እምን ላይ ተቁሞ ይነገራል በደል ብሏል። እናመሰግናለን ካሳሁን ከበደ። ሌሎቻችሁም አስተያየት ካላችሁ አት ቪኦኤ አማሐሪክ ላይ በተለይ የተከሰተውን ሁኔታ አስመልክቶ ያሏችሁ አስተያየቶች ምንድናቸው? በቢሾፍቱ ከተማ እንግዲህ የኢሬቻ በዓል ሲከበር በተከሰተው መረጋገጥ በርካታ ሰዎች እንደሞቱ ነው ስንዘግብላችሁ የቆየ ነው። ከኢትዮጵያ መንግስትም ከተቃዋሚዎችም አሰምተናቸዋል። በስፍራው ያላችሁ ሰዎች ደግሞ አስተያየቶቻችሁን እንድትሰጡን እንጋብዛለን። እንግዲህ የዛሬው ፕሮግራማችን በዚሁ ይጠናቀቃል። እንግዲህ ለሟች ቤተሰቦች መጽናናትን እንመኛለን። የዛሬው ጋቢና ቪኦኤ እንግዲህ ደህና አምሹ ብለን እንለያያቸው። ልክ ነው። አዎ አንዳንድ ተከታታዮቻችን አት ቪ ማሀሪክ ላይ በሰጠናቸው መረጃ አስመልክቶ የተለያዩ አስተያየቶችን እየሰጡ ነው። እኛ የምናደርገው ከሁለት ወይ ከሶስት ምንጮች የተገኙ የታመኑ እና ደግሞ በሐቅ ላይ የተመረኮዙ ዜናዎች ለእናንተ ማቅረብ ነው። እሱን ማድረጋችንን እንቀጥላለን፣ እንጥራለን እውነት አሁን ይዘን ለመቅረብ ልክ ነው። እናመሰግናለን ስለ ተከታተላችሁን። የጋቢና ጉዞችን በዚሁ ተጠናቋል። ዝግጅታችንን ሲያቀነባብርልን የቆየው ሞክቢል ያበረው ነው። የጋቢና ዲጄ ደግሞ ዲጄ ፋትሱ፣ ስናስተናግዳችሁ ያመሸኑ ሄኖክ ሰማግዜርና እኔ መስታወት አድረገው ነበርኩ። መልካም ምሽት። As on as